ሰላም ለእናንተ ይሁን የጋቢና ቪኦኤ የእሁድ ምሽት መሰናዶ ተጀመረ ሀብታሙ ስዩን በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን የዛሬውን ምሽት የምናሳልፈው የወጣቶችን ሐሳብ በማዳመጥ ነው። በሺዎች የሚቆጠሩ ወጣት ኢትዮጵያውያን በየዓመቱ የከፍተኛ ትምህርት ተቋማትን ይቀላቅላሉ። እነዚህ ተቋማት የእውቀት አውድማ፣ የአዳዲስ ልምድ መቅሰሚያ የመሆናቸውን ያክል ያለመግባባትና ግጭቶች መነሻውም ሆነው ታይተዋል። ይህንም በመቀነስ ወጣቶችን ለሰላምና ወዳጅነት አማራጮች ለማበረታታት አንዳንድ ዩኒቨርሲቲዎች አቀራራቢ መርሃ ግብሮችን ዘርግተዋል። ከእነዚህ መካከል አንዱ የአምቦ ዩኒቨርሲቲ ነው። ዛሬ ምሽት ዘጋቢያችን ናኮር መልካ ከተወሰኑ የአምቦ ዩኒቨርሲቲ ተማሪዎች ጋር ይጨዋወታል። በተያያዥ ጉዳዮች ላይ የተማሪዎችን ስጋትና የመፍትሄ ሀሳቦች እንሰማለን። በየጣልቃው ጥሩ ሙዚቃዎችን አንዘነጋም። ተማሪዎች ራሳቸውን በማስተዋወቅ ይጀምራሉ። ስሜ ሊቀ ሰራዊቱ ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት የሁለተኛ ዓመት ተማሪ ነኝ። የመጣውት ከአዲስ አበባ ነው። ስሜ አረጋይ ነጋሽ ይባላል። ቲ ሶስተኛ ዓመት የፖለቲካል ሳይንስና አለም አቀፍ ግንኙነት ተማሪ ነኝ። የመጣውት ከዲላ ነው። ስሜ አርሴማ ነው ይባላል። ፖለቲካል ሳይንስና አለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ። የመጣውት ከአዲስ አበባ ነው። ስሜ ጴጥሮስ ሲሰ ይባላል። የመጣውት ከባሳ ነው። ፖለቲካል ሳይንስ ያንድ የአለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ። አመሰግናለሁ። ያው አየላ ይባላለው አምስተኛ ዓመት የህግ ተማሪ ነኝ። የመጣውት ከባሳ ስሜ ሴና ዶጋ ይባላል። የመጣሁት ከአዲስ አበባ ነው። የሶስተኛ ዓመት የኮኦፕሬቲቭ ተማሪ ነው። በጣም አመሰግናለሁ ሁላችሁንም። ካየለ ልጀምር። የጊቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል? በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩን ከእነዛ ልጆች ጋር በመወያየታችን አመት ሙሉ አንድ አመት ሙሉ አብረን አንድ ላይ ስለ ባህላችን ስለ እሴታችን ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትናለ ማለት ነው። ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላ ዩኒቨርሲቲ የምንላክበት ምክንያቱ ራሱ ከሱ ወጣ ያለ ባህሪ እንዲማርና የሌላውን ካልቸር ምን ይመስላል የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነው። እና የኢትዮጵያ ተማሪ እህንን በ50 ፐርሰንት የገነዘበ ተማሪ አለ፣ የማያውቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፊደል መማር እንችላለን። ለምሳሌ አዋሳ ዩኒቨርሲቲ እህንን ማስተማር ይችላል። ግን እኔ አዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከሀዋሳ ዩኒቨርሲቲ ስንግል ሆነ ካልቸር ነው ወይ የሲዳማ ካልቸር ብቻ ልማር ይችላለ። ግን አምቦ ዩኒቨርሲቲ በመምጣት መላ የኢትዮጵያን ካልቸር፣ ኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷ ማናት የምለውን ለመማር ካለውበት ሰፈር ወጣቢ የመማር አጠቃላይ ጀኔራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ ማህበረሰብ በደስ የምል ህይወት እንድኖርና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ብንኖር ጥሩ ይመስለኛል። አርሲማ እዚህ ጊቢ ስትሆን ሁሉም ከቤቱ መጥቶ ስሉ ነው የሚመጣው። እዚህ ያለክ ፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነው እና እኔ ል ሁ ጓደኞች ጓደኞችን ቢሆን እርስ በርስ ስላለ ነው እስካሁንም ጊቢ እስካሁን ለመቆየት የቻል ነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ ስልክ። እንደ ቤት አይሆንም ጊቢ የመቻል ያለብንም፣ ችለህ የምትቆየው ላይክ ጓደኞች ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው። እሱ ነው የሚያቆየንም፣ ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነን እንድንቀጥል የሚያደርገን ብዬ አስባለሁ። አርጋኝ በአጠቃላይ በሀገር ደረጃ የመንግስታው ተቋማቶች ውስጥ የዩኒቨርሲቲ ትልቁ ተቋም ነው። ይህም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናደርግ የሚያደርገን ተቋም ነው እና ባህል ከባህል ጋር የሚኖረን መስተጋብር፣ ቁርኝት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሲያል የሆኑ አይደንቲቲዎች የሚኖሩበት ሀሳቦች የሚኖሩበት ከዚህ ጋር ተያይዘው ትልቅ የሆነ አስተዋጽኦ ነው ያለው ከኛ ላይፍ ጋር ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቅ የሆኑ ጥቅሞችን ነው ያገኘ ነው። እንደ ተማሪ ሶስት ዓመት ዩኒቨርስቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል። የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን እኛ የሆነም አንድ አካባቢ ልንወለድ እንችላለን። ዩኒቨርስቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከነዚህ ጋር አንድ ጋር በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው። ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የሚተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሀሳባቸውን በነፃነት የሚገልጹበትን መድረኮች ተዘጋጅተው ነበረና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በባንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን አስተሳሰብ የመቀየር የተለያዩ እድሎች አግኝተናል። በጣም ጥሩ። በጊቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል አኗኗር፣ እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከልስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሉን ለአርሴማ ልስ፣ ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ። እሺ ሰው እኔ እዚህ በመጠፊ ትልቅ አድቫንቴጅ አግኝቻለሁ ብዬ የማስበው ያው ከትምህርቱ ማሻገር አንድ እኔ አዲስ አበባ ነው ተወልጄ የሚያደርኩት። ይሄኛል ዩኖ አሁን ላይ ያለው ዩኖ የኦሮሚያ ምና ምናም ነገር የሚባለው አሁን ላይ ያለው የሚሰማውም እኔም ከዚህ በፊት ማቀውም ነገር ዩኖ ፖዚቲቭ ነገር አደለም መልካም ነገር አለና እዚህ መጥቼ በጣም ለእኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ሌስን ከን በእነሱ ፕርስፔክቲቭ ሆኜ ነገሮችን እንዳያርጎኛል እና ሞር እንትን አሁን ላይክ እዚያ ያለው ኦሮሞ ኮሚኒቲ አሁን እኛም ላይክ ሰልፍ መውጣቱን የሆን ነገር ማድረጉና ምን ነገር ነው የምናየው? እኔ ግን ላይክ ለምን የሚለውን ስ ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞር ላይክ የሀገሩ ስል ሜን የሀገራችን ትልቁ ይሹ ይሄ ነው እና እሱን ቦታው ላሆኜ ኢን ፐርሰን በጣም እንድረዳ ጠቅሞኛል መምጣት ነ። አመሰግናለሁ። ያው ዩኒቨርሲቲ ገባኝ ወዲህ ያው ገብቼ ሰላም ፎረም የምንተቀላቀል ሰላም ፎረም ስንቀላቀል ያው ከተለያየ ቦታ ና የተለያየ ማንነት ያላቸው ከተለያየ ሃይማኖት ከተለያየ ባህል እና የተለያየ ቋንቋ የምናገሩ ልጆችን ማግኘት ትችያለው። በዛው ትልቁ በሀገራችን የሚታወቀው ሰስተነብል ዳይሎግ መባል እዚህ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቅለን እሱን ስንመራ ነበር። በውይይት ሰላም መምጣት እንደሚችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበረ፣ ስንታዋወቅ ነበር፣ የአንዱን ባህል አንዱ ሲያውቅ ነበረ። ይሄ በእርግጥ እኔ የመጣውበት አካባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አካባቢ ነበረ የመጣውት አንዱን አንዱ ለአንዱ ብሔር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀለ በፊት ለምን ስለማላቅ ማለት ነው። እና ከመጣውኝ ወዲህ በእርግጥ ማወቅ ችያለው የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፍ ረጅም ሰዓት በመወያየታችን በመኖራችን ያዳበርኳቸውና በእኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በምክንያት እንዲያምን አድርጎኛል። ጥሩ ለውጦኛል። ጥሩ ተሰርቻለው። ጥሩ አውቄያለው ማለት ይቻላል። በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጠላላሉ። ምክንያቱም የሚጠላሉ to ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮ ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጄኔሬሽን ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ እድል ፈጥሮለታል። ከዚህ በፊት ማላውቀውን ማህበረሰብ በሩቅ ወይም ደግሞ በስማ በሎ የሰማሁትን ማህበረሰብ ታሪክ፣ ባህል፣ አኗኗር በሩቅ የሰማሁትን ዩኒቨርሲቲ መጥቼ ያለውን አጠቃላይ በቅር ት ያለውን አጠቃላይ የህይወት ካልቸራቸውን የህይወት እንቅስቃሴያቸውን በአጠቃላይ ያውቅ ያለው። ይሄ ደግሞ አንደኛውን ማህበረሰብ ጭፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየትኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋበርን በማስተላለፍ የሚነሱ የጭፍን ጥላቻዎችን መቅረፍ ችያለው ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደ እኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት፣ ማህበረሰብን የሚያውቁበት፣ የተለያዩ ባህሎችን የሚያውቁበት፣ እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው ወጣቶች መጠቀም ያለባቸው ያላቸው ፖዘቲቭ የሆኑ አቲቲዲዎችን አመለካከቶችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው። ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው። የተለያዩ እንትኖች ላይ የተለያዩ ባህሎች ነው እዚህ ጋር የምናየው ነው። እኔ ከያው የከተማ ልጅ ነኝ ምናምን ነገር ብዙውን ጊዜ ላይክ ከተማ ወጥቼ አላቅም እና እዚህ ከመጣኝ በኋላ ነው ላይክ የሰው የተለያየ ማህበረሰብን እንዳገኘ ቻልኩት ማለት ነው እና ጀስት እኔ እዛ ሆኜም የምሰማኝ የነበረው የምር ደግሞ መሬት ላይ ወርጄ ሳያው ሶሳይቲው የተለየ ነው ማለት ከእያንዳንዱ ክልል የመጣ ሰዎች የመጡን ሰዎችን ታወቅ ያለው እና የምሰማው ነገር እና እነሱን ደግሞ እዚህ መጥቼ ሳያቸው በጣም ኢትስ ዲፍረንት እና ሂስትሪያችንን ምናምን ሳይሆን ማየት ያለብን ሰውን እንደ ሂውማኒቲ ነው ቀርበ ማየት ያለብን ብዬ ነው ሰውን እንደ ሰው አክሰፕት ለማድረግ በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ምሽቱን ከአምቦ ዩኒቨርሲቲ ተማሪዎች ጋር እያሳለፍን ነው። ስለ ሰላምና ስለ አብሮነት እያወራን ከሙዚቃ አፍታ በኋላ እንመለሳለን። ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹሙን ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየልና ወደ ሊቀ እንሄዳለን። እና ይህ ግቢ ከመጣሁኝ ሶስት አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቹ ገጥሞኛል። ለምሳሌ ልብስ እስከ መዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዘርፍናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ ማንጠቀበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ በይንስ ትጥቅምን አስተካክላይ ነው መንቀሳቀስ ያለበት ሰት ምክንያቱም ውጭ ከወጣ በኋላ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠህ ሄደህ ተመልሼ ያገኛሉ ብላ ራሱ ተስፋ ታደርጋለህ እና እንደዚህ አይነት ብዙ ችግሮች ያጋጥሙናል። ግን የቀስ በቀስ ተስተካክሏል። አሁን ረዲ ፍሬስተካከለ የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲው ራሱ ተቋሙ የራሱ እርምጃ ወስዷል። ተማሪን ድጋሚ ማቀራረቡ እንዴት አልተደረገም ተረጓ ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ እሺ አመሰግናለሁ ያው ብዙ ተግዳሮቶች ነበሩ እኛ እንኳን ብዙ አልተቸገርንም የሚቸገሩ ልጆች ነበሩ በቋንቋ ቋንቋ አንድ ችግር ነው ማለት ስልክ አንዳንድ ከገጠር የመጡ ልጆች መግባባት አይችሉም አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ ቋንቋ አይችሉም ማለት አይግባቡም አይተዋወቁም አይተዋወቁም ማለት እርስ በርስ ይጠራጠራሉ። የምንጠራጥርበት ጊዜ ነበር እርስ በርስን ያው ሁለት ሺ ዘጠኝ ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላ ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ኬሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል ያንን አንድን ብሄር የማሳደድ፣ የማባረር፣ እርስ በርስ የማባላት፣ ከፌዴራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምህርት ሁላ ትምህርት ማንማርበት ጊዜያቶች ነበሩ። ተማሪዎች በእርግጥ ሳይኮሎጂካልም ያው ተጎተን ነበረ። የዛኔ ከ2011 ወዲህ ትንሽ የመረጋጋት እንትን ነበረ። እነዚህ አይነቶች ነበሩ። እንዴት በእርግጥ ሰው የሚችለውን ነው የሚያደርገው። እኛ ተማሪዎች ነን የምንችለውን አርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክቶች ፕሮጀክት ነበረ ሰስተነብል ዳይሎግ የሚባለው። በዛም ይሁን አንድ ለምሳሌ አበቤና በቀሌ ቢጋጩ አበቤ የሆነ ብሄርስ ቢሆንና በቀሌ ሌላ ብሄር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሄር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለእኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናሉ ልይቶችን በማዘጋጀት የምናወያያቸውና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎችን ጋብዘ ናቸው ያስታረቅ ናቸው። ሁለቱንም ብሔር ያስታረቅ ናቸው። ግዛቶች ነበሩ። እኔ በገባውበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር። ሰላም ነው። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሀሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረ ገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይህንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም፣ የትምህርት ስርዓቱም ሊሆን ይችላል፣ በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ፣ ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድ ሴት ስልጠና ተማሪዎች አመለካከታቸው እንዲቀየር እና የተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንጻር እንዴት የተሳሳተ መረጃዎችንም ሆነ የጠላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተነዋል። በአጠቃላይ 2010 እና 2011 በተለያዩ የኢትዮጵያ ዩኒቨርስቲዎች፣ የውጭው የፖለቲካው ግለቱ ወደ ዩኒቨርስቲ የመጣበት ሁኔታ ነበረ። ይህ ምንድነው? የዩኒቨርስቲ ተማሪዎች እንደ አንድ የፖለቲካ ጨዋታ ሜዳ የሆነ የሚሰሩበት፣ የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሀሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖዎችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌዴራሎች ጋር፣ ከፀጥታ አካላቶች ጋር ግጭት ተፈጠረ። ዩኒቨርሲቲው ላይ ወደ ዶርማችን ነው እንግዲ የፀጥታ አካላቶች መጥቶ የተለያዩ ተማሪዎችን ባገኙበት የመቱ ጭስ ቦምብ ምናምን ሚሉት በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ፣ በ2010 እና 11 ላይ ያጋጠሙን ማለት ነው ምንድን ነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣበው ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድነው፣ ውጭ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደረጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየተጠቀሙበት ያለበት ሁኔታ ነው እና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም እስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይሄን ለመፍጠር የተለያዩ አካላቶች ባለ ያልተረዳች አካላቶች ዩኒቨርሲቲ ውስጥም ያሉት እየሰሩ ነው ያሉ ለመፍታት የተፈቱ ችግሮችም እያሉ ለመፍታት። ምክንያቱም አንድ ችግር በአንድ ሌሊት በአንድ ጀንበር ሰልቭ የሚደረግ ነገር አይደለም እና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው በአንዴ ልናመጣው ማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግበዋል ብዬ አስባለሁ። ው እኔ ግቢ ከገባሁኝ በኋላ ነው ግጭቶች ምናምን ያጋጠሙኝና ለፈርስት ታይም ፍሬሽ እያለን ግቢ ውስጥ እንደዚህ ጨዋታ ምናምን ሲነሳ በጣም ደንግጠን ነበር ምናምንና አፍተር ሰኮንድሪ ላይ ናይገስ በጣም ከፍተኛ የሆነ ግጭት ተነስቶ ነበር። ኢቨን ሴቶች ዶርም ላይ እየመጡ መማታት ምናምን፣ ሴቶች ሆነው መማታት ምናምን ጀምረው ነበር እና ላይክ የዛን ጊዜ ያየነው ነገር በጣም ላይክ ሳይኮሎጂካሊ በጣም ጎድቶናል ምናምን። እና ሌላኛው ነገር ደግሞ ትምህርታችንን በስነስርዓት አልተማርንም፣ ላይክ በጣም ተስተጓግሎናል የምር ለመናገር እኔ አሁን እንደተማርኩኝ አልቆጥረውም። ምክንያቱም በመሀል ግጭት ነበረ ምናምን በዛሬ ደግሞ ኮሮና መጣ። ከዛም በኋላ ደግሞ ይህ ነው በዚህ በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎድ ፈጥሮብኛል ማለት ነው። ከነዛ መካከል የተፈቷሉ? በአንቺ ጥረት፣ ከአንቺ ጋር ባሉ ጓደኞች ጥረት ወይ ደግሞ በሌላም አካል ሊሆን ይችላል። እንዴት ተፈታ? ለወደፊቱ አሁን መፈታት አለበት የምትሄሉ ነገር ካለ? ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን ናም ተዘጋጅቶ ነበር ነው። ከዛም በኋላ አይገስ ተማሪውም የምር አንደርስታንዲንጉን አግኝቷል፣ እና ከዛ በኋላ ብዙም እንትን አልነበረም፣ ብጥብጥ ምናምን አልነበረም። እና ያው እንግዲህ በአጠገባችን የነበሩ ሰዎችንም ኤጁኬት ስናደርግ ነበር። ላይክ በሂስትሪ ምናምን ሳይሆን የምርም ደግሞ መሬት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለ አላ እንደ ማግባባት በማግባባት ነው ፈታ ነው እሱ እንዳልችለ ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም። ሁላ ወንዶች ዶርም የሚገርም ብጥብጥ ተነስቶ ዛፍ ተቃጥሎ ምናምን እኛ ፊልም ያየኝ ስልካችን ላይ ነን። እናንተ እዛ ጋር ምንም ነገር ያን ያክል ሴቶች ዶርም ፌሽን ላይ አይፈጠርም ነበር ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም የሚገርም አክሽን ፊልም ነበረ። አሁን ይህንን የመለያየቱን ሁኔታ አንዱ ሌላውን መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉን ሁኔታ እንዴት ፈታችሁት እናንተ? ወይም ደግሞ ሌላው አካል እንዴት ፈታላችሁ በወቅቱ? በመፍታት ደረጃ እምናችሁ ይሄኛ ነው። ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነ እና ለመበጥፈጥም የሆነ ፋታ አልሰጠውም በሚለው መሰለኝ ሁለት እንግዲህ ተገንዝቦ ይሁን አሁን አላቅም። ስንፈታም ካለ እንዴት እንፍታው? ለወደፊቱ አሁን ይሄ ተግዳሮት መቀጠል የለበትም። አንድ ላይ ላርገው ጥያቄውን በዛው ትቀጥያለሽ አንቺ። ነገም ችግሮች አሉ። ከችግር ነፃ የሆነ ዓለም ልንፈጥር አንችልም ግን ችግሮቹን መቀነስ፣ የሚያመጡትን ተጽዕኖ መቀነስ ይቻላል። ያንን ተጽዕኖ ለመቀነስ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ የምናደርገው። እንዴት አድርገን ጥሩ ነገሩን እናጉላ። ቅድም ያነሳችሁትን ነገር እንዴት አድርገን ይህን ደግሞ ይዘን ወደ ቤተሰብ፣ ወደ መጣንበት ከተማ፣ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ። እኔ እንደኔ እንደ ግል አሳሳቢ በፖዚቲቭ መልካምነት ነው ፖዚቲቪቲ አምናለው። እና እኔ እዚህ ሆኜ ሲጀመር ፍሬሽ ላይ በተፈጠረው ነገር በጣም ለመሄድ ፉል ቪዝን ነበረ። ግን ሁን እንደ ሴና እነ ታምራትም አሉ ምናምን እንደነሱ የመሳሰሉ ጓደኞች ከእነሱ ፐርስፔክቲቭ ኤቭሪቲንግን ከሰው አላደለ ከሚበለብጠው ሰው ፕሪስፔክቲቭ ሆነ ስትሰማው ፖዚቲቭ አንደርስታንድ ለማድረግ ፖዚቲቭ ለመረዳት፣ ቀና አመለካከት ሲኖርክ፣ ኦፕን የሆነ አመለካከት ሲኖርክ፣ ሰውን የመረዳት አቢሊቲ ሲኖርክ፣ ቀላል ነው። ተረድቶ ኦኬ እንዲ ነው ምናም ብሎ ቤት ያላቸው ያው ልክ እና ያለ ነው እንዳለ ነው። ፖዚቲቭ አመለካከት ኑሮን የምር ተረድተ ነው ብንሄድ ባላል በያለንበት አካባቢው ሞር ለማስፋፋት እንችላለን። በጣም ጥሩ። ማን ይቀጥል? ሊቀ እንደተባለው ይሄ ችግሮች ለዛሬ ብቻ ሳይሆን የሚያሰጉን ከዚህም በኋላ እኛም ከወጣን በኋላ ለሚመጣው ትውልድም እንደ ስጋት ሆነው ከሚቀር እኛ በአቅማችን ልንሰራው ከምንችለው ነገራቸው አንጻር እንደተባለው ቀናነት በመሆን ነገሮችን የመረዳት ክህሎት ማዳበር ይኖርብናል። ሰዎችን በተለያዩ አመለካከት በማየት በዛኛውን በኩል ያለውን ሀሳብ የመጋራት ነገር ሊኖረን ይገባል። ከዛም ባለፈ ለነገሮች ፈጣን እርምጃ ልንወስድ ይገባል። እዛ ጋር በመረጃም ሊሆን ይችላል፣ ለሚመለከተው አካል መረጃ በመስጠትም ሊሆን ይችላል። ከዛም ባለፈ እኛ በምናቀው ተሰሚነት ባለን አካባቢ የአስተሳሰብ ለውጥ ልናመጣ ይገባል። በተለያዩ መድረኮች ስለዚህ አይነት ነገሮች ማውራት ራሱ ትልቅ የሆነ ተጽዕኖ ሊያሳድር ይችላል። ከዛም ባለፈ ባለንበት አካባቢ በዩኒቨርሲቲዎች እንደዚህ አይነት ፎረሞች አሉ። እንደዚህ አይነት የተለያዩ በጎ አድራጎት የሚሰራባቸው ቦታዎች አሉ። እዛ ጋር በጽኑ በመሳተፍ የተቻለንን አቅም አውጥተን እዛ ላይ ብንሰራ ትልቅ የሆነ ስራ ልንሰራ እንችላለን። እና ግዴታ ደግሞ ችግር ሲፈጠር ብቻ አይደለም መስራት ያለብን ችግር በማይፈጠርበትም ጊዜ ላይ ማውራት ለሰላም ሰላም አንድ የሆነ ግጭት ጋር ሲያያዝ ይታያል እኛ ሀገር ላይ። ከዛም ባለፈ ሰላም በማንኛውም መስተጋብራችን በእለት ተዕለት ህይወታችን ላይ እንዲኖር መስራት ይጠበቅብናል። እንደተባለው ውይይቶች ማካሄድ ከተለያዩ ማህበረሰቦች ጋር የመገናኘት ከዩኒቨርሲቲውም ባለፈ የተመደብንበት አካባቢ ላይ ያለውን ማህበረሰብም ወጣ ብለን መረዳት ይኖርብናል ብዬ አምናለሁ። ምክንያቱም ይሄኛው ውስጥ ያለውና ውጭ ያለውም አንድ አይነት ላይሆን ይችላል። ያኛውንም ከተረዳ ነው ትልቅ የሆነ ተጽዕኖ ልንፈጥር እንችላለን ብዬ አምናለሁ። እንደ አንድ ሶሉሽን የሚወስደ የመጀመሪያው የሰው ማይንድሴት ላይ ነው መሰራት አለበት። አንደኛ ላይክ ታዳጊ በሆኑ ወጣቶች ላይ መሰራት አለበት። ሁለተኛ ነገር ደግሞ ከህፃናት ጀምሮ አላ ከኤለመንተሪ ጀምሮ ለእያንዳንዱ ላይክ ይሄ ራሱን የቻለ ትምህርት መሰጠት አለበት። ለአንዱን ካልቸር ሌላኛው እንዲያውቀው ተደርጎ ምናምን በደንብ ካልቸሩ ላይ መሰራት አለበት ብዬ አስባለሁ። ሌላ ነገር ደግሞ እንደዚህ በቃ ማህበረሰቡን የሚያስተሳስሩ ኢቨንቶች ምናምን ቢዘጋጁ ምናምን አሪፍ ነው ብዬ አስባለሁ። ችግሮችን ለመፍታት ትልቁ እና ዋነኛው ለሰው ልጆች መሰረታዊ ነገሮች ናቸው ብዬ ከማስባቸው ነገሮች ውስጥ የሰው ልጅ በምክንያት ማመን አለበት ብዬ አምናለሁ። ምክንያት ትልቁን ቦታ ለሚመጡ ችግሮች ችግሮችን የምንረዳበት መንገድ ምክንያታዊ መሆን አለበት። ለችግሮቹ ምላሽ የምንሰጥበት መንገድ ምክንያታዊ መሆን አለበት። ብዙ ጊዜ ለተፈጠሩ ችግሮቻችን ዩኒቨርስቲ ውስጥም ሆኑ ከዩኒቨርስቲ ማህበረሰብ ውጭ የሆነው ህዝባችን ብዙ ጊዜ ስሜታዊነት ይቀርመዋል፣ ከስሌታዊነት ማለት ነው። ስለዚህ ወጣቱ ወይም ደግሞ ማህበረሰባችን ነገሮችን ሁላ ምክንያታዊ በሆነ መልኩ ከተገነዘበ፣ ምክንያታዊ የሆኑ ምላሾችን ከሰጠ፣ ለእያንዳንዱ ችግሮች ምክንያታዊ በሆነ መልክ ነገሮችን የሚረዳ ከሆነ ችግሮችን በቀላሉ ልንፈታ እንችላለን ብዬ አስባለሁ። አመሰግናለሁ። እኔ የመፍት ይሆናል ብዬ የማስበው አሁን ለምሳሌ በዚህ ሰዓት ወጣቶች እያሳዩ ያሉ ካራክተር ቀጥታ ከዛ ይዞ መጡት ነው። ሰርፕራይዝ ነው የሚሆኑት እዚህ ጋር ከመጡ። ለምሳሌ አንድ ተማሪ ፕሪፓራቶሪ እየተማረ ስለ ብሄርና ብሄረሰቦች ልዩነት ካላወቀ እዚህ ከመጣ አዲስ ይሆንበታል። ለምሳሌ እኔ የመጀመሪያ ዓመት ዶርም ስገባ ስምንት አድጋ ነበረ። ስድስት ብሔር ነው ያለው። ጋምቤላ አለ፣ ዳውሮ አለ፣ ወላይታ አለ፣ ሲዳማ አለ፣ ሃድያ አለ። ይህንን መጀመሪያ ካላወቅኩኝ ሰርፕራይዝ ሆና ነው። ለምሳሌ ለየት ያለ ቋንቋ ይናገራሉ ለየት ያለ መልካ ያለው ይሄ ነገር አዲስ እንዳይሆንብኝ ሃይስኩል ላይ ይሄ ነገር መጀመሪያ መነገር አለበት። ይሄ ነገር እዛ አውቀ ከመጣሁኝ እዚ አዲስ አይሆንብኝም። እና እንደዚህ አይነት ስራዎች ግራስሩት ሌቨል ላይ ከተሰራ እዚህ ጋር ችግር እንት ማቅለል እንችላለን ብዬ አስባለሁ። አመሰግናለሁ። ታሪክ ላይ ብንሰራ ጥሩ ይመስለኛል። አንዳንድ ታሪኮች በዛ ዘመን ይሄ ብሔር፣ እንዲ እንዲሆናል፣ ይሄ ብሔር እንዲ እንዲ ጨቁኗል፣ እንዲ እንዲ ያርጓል ምን የሚባለው አርጎም ቢሆን ምናልባት ጨቁኖም ቢሆን ምን ይጠቅመናል ነው የኔ ጥያቄ። ለአሁኑ ትውልድ አይጠቅምም። የማይጠቅመውን ታሪክ በማስወገድ አንድ በሚያደርጉን ታሪኮች ላይና በሚጠቅሙን ታሪኮች ላይ በማተኮር መፍትሄ ልናመጣ እንችላለን ብዬ ነው ማስበው በእርግጥ አሉ አዎ ግጭቶች አሉ። ትውልድ የድሮን ታሪክ ያስባል፣ ቂም ይይዛል። ቂመኝነት ነው ያው እንድንጋጭ የሚያደርጉን። አባቶቻችን ቅድመ አያቶቻችን ድሮ በሰሩት እኛ ዛሬ መጠየቅ የለብንም። እኛ ዛሬ መጋጨት የለብንም። ታሪኩ መቀየር አለበት፣ በታሪኮች ዙሪያ መሰራት አለበት ብዬ ነው የሚያስበው። ሁለተኛ ነገር ምንድን ነው፣ ብዙ ጊዜ ግጭቶች የሚፈጠሩት በሌሎቹ ኢንፍሉዌንስ ነው ማለት ሌሎቹ ወጣቶችን እንደ ዱላ እንደ ተወርዋሪ ድንጋይ ነው የሚጠቀሙን። ይህም በምክንያት ባለማመናችን እውነት ነው ምናምን ብለን አንዴ በሶሻል ሚዲያ በተለያዩ እንትኖች በመስማት ብለን እንነሳለን፣ ግጭቶችን እንፈጥራለን፣ እንበታተናለን። እነዛ እውነትም እችን ሀገር የሚወዷት ከሆነ አክቲቪስቶች እና አንዳንድ ሰዎች የፖለቲካ አክቲቪስቶች የሚሆኑና በሚያለያዩን ነገሮች ላይ ቻሌንጅ ማድረግ ከቻሉ አንድ በሚያደርጉን ነገሮች ላይ ቢሰሩ ለውጥ በሂደት ይመጣል ብዬ ነው የማስበው። አረጋኝ ሴና፣ አርሴማ ጴጥሮስ፣ አየለ ሁላችሁንም ስለተወያያችሁ አመሰግናለሁ። በጋቢና ቪኦኤ ስም እግዚአብሔር ይስጥልኝ ለሰው ልጆች Let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, let's go, አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ እስካሁን ድረስ ነበርን። የነገ ሰው ይበለን። የቸር ምሽት ይሁንላችሁ።